ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ግደር ነኝ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም

እንደምናመሻችሁ በምሽቱ ጋቢና በኢትዮጵያ መንግስትና ሀያ አንድ ብሔራዊ የተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ ራሱን አገለለ። ከሌሎችም ፓርቲዎች ጋር በዚህ በጋራ ስብሰባ ላይ እየተገናኘ ይህንን ኃላፊነት ከሌሎች ፓርቲዎችም ጋር በሚመስሉን ጋር ሆነን መወጣት እንፈልጋለን ብለን አቅርበናል

ያንንም ተቀባይነት ሳገኝ እንግዲህ አሁን ኢህአዴግ እኛኑ ያነጋግረን ለብቻችን የምለው ልምዳሜ ላይ ነው የደረሰው። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ከዚህ ጋር በተያያዘ ስድስት ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ አደራዳሪ አልሰየመም ሲሉ ወንበራቸውን ስበው ወረቀታቸውን ሰብስበው ከድርድሩ ለመነሳት ያላቸውን አዝማሚያ ገልጸዋል። በተያያዘ ዜና ደግሞ

የፌዴራሉ ከፍተኛ ፍርድ ቤት በጸረ ሽብር ሕጉ የተከሰሱ የመድረክ ጥምረት የሆነው የኦሮሞ ፌዴራሊስት ኮንግረስ አባላት ላይ የቅጣት ውሳኔ ሰጠ። እነዚህ ሰዎች የተከሰሱት ኦላና ከበደ በሚባል መዝገብ ፍር ነው። አንዱን ሰዎች የተከሰሱት አንደኛው በነጻ የተለቀቀ ሲሆን አስራ አምስት ሀያ ነው የሚጠሩት። ሀያዎቹ አስራ አምስቶቹ ያው ከሶስት አመት ከስድስት ወር እስከ አስራ ሶስት አመት ነው

ውሳኔ ይፈጠባቸው አምስቱ ገና ወደፊት ይሰጣል። የቅጣት ውሳኔውን ክሶች ከጠበቆቻቸው አንዱ የሆኑት አቶ ወንድሙ ኢብሳ በጋቢና ተሳፍረው ያብራሩልናል። በተያያዘም የፌዴራል ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀርቷል። ዝርዝሩን ይዘናል።

በምስራቅ አፍሪካ ኢትዮጵያን ጨምሮ በርካታ ሀገሮችን በመጉዳት ላይ ያለውን ድርቅ ድምፅ አልባው ቅስፈት ሲሉ የዩናይትድ ስቴትስ ኮንግረስ አባላት የምስክር ሰሚ ሸንጎ አስችለዋል። ከ28 ሚሊዮን በላይ የሚሆኑ ሰዎች በምስራቅ አፍሪካ አስቸኳይ የሆነ የምግብና የውሃ አቅርቦት ያስፈልጋቸዋል።

ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።

ለዜናዎቹ ተመልሰን መጥተናል። የመጀመሪያው ዜናችን ወደ ዲሞክራሲያዊት ኮንጎ ያመራናል። የዲሞክራሲያዊት ኮንጎ ሪፐብሊክና የተቃዋሚዎች ህብረት ለወራት ከዘለቀው ሁከት በኋላ ባለፈው ታኅሳስ የደረሱትን የፖለቲካ ሽግግር ስምምነት ተግባራዊ አለማድረጋቸውን ያሳሰበው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ሁለቱም ወገኖች የተዋዋሉባቸውን እርምጃዎች ለመውሰድ አስፈላጊ የሆነውን ስምምነት ሊያደርጉ አይችሉም ሲል ሁለቱንም ወገኖች ጥፋተኛ አድርጓል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ማርክ ቶነር ሲናገሩ ውሉን በተግባር አለመተርጎም የኮንጎን ህዝብ ፍላጎት ያደናቅፋል፣ እስካሁን የተከናወኑትን ስራዎችም ያሰናክላል ብለዋል። ሁለቱም ወገኖች በስምምነቱ ተግባራዊነት አፈጻጸም ላይ አሁንም አልተግባቡም። ትልቁ ተቃዋሚ ፓርቲ እንደ አውሮፓውያን አቆጣጠር በሚያዝያ አስር የተቃውሞ ሰልፍ ጠርቷል።

ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የዓለሙ ድርጅት የኮንጎውን ጥቅስ ምግባረ ብልሹ መንግስት እያገዘ ነው ሲሉ ወነጀሉ። ሄሊ ዛሬ በኒውዮርክ የውጭ ግንኙነት ምክር ቤት ጉባኤ ላይ ባደረጉት ንግግር የተባበሩት መንግስታት ድርጅቱ የሰላም አስከባሪ ተልዕኮ ከመንግስቱ ጋር የመስራት ኃላፊነት ተሰጥቶታል።

በሌላ አነጋገር ድርጅቱ የራሱን ሕዝብ የሚያጠቃ መንግስት እየረዳ ነው በማለት ይህንን ሄሊ አብራርተዋል። ዓለም አቀፉ ዜናችን ወደ አይቨሪኮስት ይሻገራል። አይቨሪኮስት ያስቻለው ፍርድ ቤት በ2011 ድህረ ምርጫ ሁከት በስብህና ላይ ወንጀል በመፈጸም የተከሰሱትን የቀድሞ ፕሬዚዳንት ሎራን ባግቦን ባለቤት ሲሞን ባግቦን ከወንጀሉ ነጻ ናቸው ሲል

በየነ ተከሳሿ ፍርድ ቤቱ ብይኑን ዛሬ በሰጠበት ችሎት አልተገኙም። የቀድሞዋ ቀዳማዊት እመቤት እድሜ ልክ ስርዓት እንዲፈረድባቸው የጠየቀው ከሳሽ አቃቤ ሕግ ይግባኝ ለማለት የሁለት ወር ጊዜ አለው። ሲሞን በብጥብጡ ወቅት የባለቤታቸውን ተቃዋሚዎች በማጥቃት የሚበቀልላቸውን ቡድን እየመሩ መሳሪያና አጥቂ ሄሊኮፕተር ሁሉ እየሰጡ ሲያስደበድቡ ነበር ብለው

ተወንጅለዋል። ቀደም ብሎ የሄጉ የዓለም አቀፍ ወንጀል ፍርድ ቤት ሊዳኝ ፈልጎ በኋላ ነው በሀገራቸው ፍርድ ቤት እንዲዳኙ የተስማሙት። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንሻገር እንላችኋለን።

Gabina VOA. Let's cross boundaries together. በኢትዮጵያ መንግሥትና 21 ብሔራዊ የተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ ራሱን አገለለ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ሬዲዮ እንዳብራሩት መድረክ በቁጥጥር ስር የሚገኙ አባላቱ እንዲፈቱና

በመሪ ተደራዳሪነት በውይይቱ ለመሳተፍ ያቀረበው ጥሪ ምላሽ ባለማገኘቱ ከጠረጴዛው መነሳታቸውን ገልጸዋል። ስድስት ተቃዋሚ ፓርቲዎች አዲስ የመሰረቱት ሌላ ጥምረት ደግሞ ኢህአዴግ አደራዳሪ አልሰየመም ሲሉ ወንበራቸውን ስበው ወረቀታቸውን ሰብስበው ከድርድሩ ለመነሳት ያላቸውን አዝማሚ አስረድተዋል። የኢህአዴግ ድርጅታዊ መሪ አቶ ሽፈራው ሽጉጤ ድርድሩ ከተቀሩት ተቃዋሚ ፓርቲዎች ጋር ይቀጥላል ብለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።

ሀያ አንድ ሀገር አቀፍ ተቃዋሚ ፓርቲዎችና ገዢው ኢህአዴግ እየተሳተፉበት ባለው የቅድመ ድርድር ውይይት የዛሬ ውሎ መድረክ አልተገኘም። መድረክ ለምን እንዳልተገኘ መረጃው እንደሌላቸው የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለተሰብሳቢዎቹ ተናግረዋል።

የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ፓርቲያቸው ውይይቱን ማቋረጡን በስልክ ለአሜሪካ ድምፅ አረጋግጠዋል። ምክንያቱ ደግሞ እርምጃ ሊወሰድባቸው የሚገቡ አንገብጋቢ ጉዳዮች ምላሽ አለማግኘታቸው እንደሆነ ነው ያብራሩት። የፖለቲካ ፓርቲ መሪዎቻችን ታስሮብናል፣ እነሱንም ፍቱ ነው ከህዝባችን ጋር እየተገናኘል ድርድሩ ላይ

በሙሉ ልብ ለመሳተፍ ይሄ የአስቸኳይ ጊዜ አዋጁ መነሳት አለበት። የመገናኛ ብዙኃን ነፃነት መረጋገጥ አለበት። የታሰሩት የሚፈቱ ሌሎቹም ሰላማዊ ፖለቲካ እንቅስቃሴ ውስጥ ያሉት ወገኖች ሁሉ ጥሪው ሰብቶ የሚሳተፉበት በዚህ በድርድሩ ላይ ሁኔታዎች ይመቻቹ።

የሙሉትንና ሌሎችንም ጉዳዮች ላይ ከአደግ ወገን ምንም ምልክት ያለ ያለመታየቱ እኛን በዚህ በግንኙነቱ ምንተኑም ስሙም በማይታወቅ ላይ መቀጠሉ ጥቅም የለንም፣ ጥቅም ምንም ጥቅም የሚሰጠን ጥቅም የለም።

መድረክ መሪ አለበለዚያም ቀዳሚ ተደራዳሪ ለመሆን ያቀረበው ጥያቄ በገዢው ፓርቲና በሌሎች ተቃዋሚ ፓርቲዎች ተቀባይነት አለማግኘቱ ይታወሳል። በዚህ ጉዳይ ላይ አዎንታዊ ምላሽ ካላገኘም ውይይቱን እንደሚያቋርጥ ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰሞኑን ለአሜሪካ ድምፅ ተናግረዋል። ፕሮፌሰር በየነ በዛሬው የስልክ ቃለ ምልልስ ሲናገሩ ግን መሪ ወይም ቀዳሚ ተደራዳሪ የመሆኑ ጥያቄ ውይይቱን ለማቋረጣቸው ዋነኛ ምክንያት እንዳልሆነ ነው ያስረዱት። ይህ የአሰራር ጉዳይ ነው።

አንደኛ ያው ድርድሩ ዝም ብሎ በሸንጎ አይቻልም። ድርድር ብሎ ነገር የለም። በጉባኤ ተከብቶ ለዚህ ግንባር ቀደሞ ነው የሚደራደሩ ከሌላውም ከሌሎችም ፓርቲዎች ጋር በዚህ በጋራ ስብሰባ ላይ የተገናኘን ይሄንን ኃላፊነት ከሌሎች ፓርቲዎቹም ጋር የሚመስሉን ጋር ሆነን መወጣት እንፈልጋለን ብለን አቅርበናል።

ያለንም ተቀባይነት ሳያገኝ እንግዲህ አሁን ያደግ እኛኑ ያነጋግረን፣ ለብቻችን የምለው ድምዳሜ ላይ ነው የደረሰው።

የዛሬው ሰባተኛ ዙር ውይይት የተቀጠረው በድርድር አመራር ላይ የተፈጠረውን ልዩነት ለማጥበብ ነበር። ቀደም ባለው ስብሰባ ሀያ ተቃዋሚ ፓርቲዎች ድርድሩ ሶስተኛ ወገን በሆነ ገለልተኛ አደራዳሪ እንዲመራ ሲጠይቁ፣ ገዢው ኢህአዴግና አንድ ተቃዋሚ ፓርቲዎች በዙር ይምሩት የሚለውን ሀሳብ ደግፈው ነበር። ሰባት ወይም ስምንት የሚሆኑ ተቃዋሚ ፓርቲዎች ግን ጉዳዩን እንደገና ማጤናቸውንና መገምገማቸውን ገልጸው በዙር ይመራ ወደሚለው ሀሳብ

ማዘንበላቸውን ይፋ አድርገዋል። ኢህአዴግም ድርድሩ በተሳታፊዎች በዙር ይመራ በሚለው አቋሙ መጽናቱን አስታውቋል። ይህንኑ ያስታወቁት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። በዚህ መንገድ የኢህአዴግን አቋም የሰሙት ራሳቸውን ያስተባበሩ ስድስት ተቃዋሚ ፓርቲዎች የመጨረሻ አቋማቸውን ለማሳወቅ

ከስብሰባው አዳራሽ ወጣ በማለት ለጥቂት ደቂቃዎች ተመካክረዋል። መኢአድ፣ ሰማያዊ፣ ኢዴፓ፣ ኢራፓ፣ መኢዴፓና መኢባፓ ናቸው። ስድስቱ ፓርቲዎች የመደራደር ስልጣናቸው ከዚህ በላይ እንደማያስኬዳቸው በመግለጽ በስራ አስፈጻሚና በምክር ቤት ደረጃ ውሳኔ ማሰጠት እንደሚፈልጉ ነው የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ፓርቲዎቹን ወክለው ያስታወቁት።

የውይይቱ ሰብሳቢ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ፓርቲዎቹ የመወሰኛ ጊዜ በመጠየቃቸው ላይ ተቃውሞ እንደሌላቸው ጠቁመዋል። ከውይይቱና ከድርድሩ አንጻር ገዢው ፓርቲ ያለውን አቋምም አቶ ሽፈራው አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

ወደ ሌላ ዘገባ ስንሻገር የፌዴራሉ ከፍተኛ ፍርድ ቤት በጸረ ሽብር ህጉ የተከሰሱ የኦሮሞ ፌዴራሊስት ኮንግረስ አባላት ላይ የቅጣት ውሳኔ ሰጠ። 15 ተከሳሾች ከ3 ዓመት ከስድስት ወር እስከ 13 ዓመት የሚደርስ ቅጣት ተላልፎባቸዋል። የተከሳሾቹ ማንነትና ጥፋተኛ የተባሉባቸውን ክሶች ከጠበቆቻቸው አንዱ አቶ ወንድሙ ኢብሳ ያስረዳሉ።

እነዚህ ሰዎች የተከሰሱ ብዙኞቹ የሽብር በሽብር የሚከሰሱ ሰዎች የሚከሰሱበት የኢትዮጵያ ወንጀለኛ ህግ ቁጥር አንቀጽ ሰላሳ ሁለት አንድ ሀለ በሚለው ላይ ነው። በጥቅሉ ሀያ አንዱም ሰዎች የተከሰሱት በዚህ ሆኖ በአንደኛ ክስ፣ በሁለተኛ ክስ እና በሶስተኛ ክስም ላይ የተፈረደባቸውና አሁን የተፈረደባቸው ሰዎች ሁሉ ጥፋተኞች ነው የተባሉት። በዚህ መሰረት ከሀያ አንዱ ሰዎች አንዱ

የቀረበበትን ክስ ዐቃቤ ሕግ በማስራ በሰውና በጽሁፍ ማስረጃዎች አስደግፎ ማረጋገጥ ስላልቻለ በነጻ የተለቀቀ ሲሆን ከተቀሩት ሃያዎቹ ሰዎች አምስቱ ገና ለወደፊት ጉዳያቸው ተጣርተው ብይን የሚሰጠው ውሳኔ የሚያገኙ ናቸው ተብሎ ነው ቀጠሮ የተሰጠው። የተቀሩት አስራ አምስቶቹ ያው የወንጀሉ አንቀጽ ተዘርዝሮባቸው

በተከሰሰባቸው ወንጀል አንቀጽ መሰረት ይሄ የኢትዮጵያ ወንጀለኛ አንቀጽ ሰላሳ ሁለት አንድ አለ ማለት ማደም ማለት ነው። በመንግስት ላይ አድሞ መንግስትን ለመገልበት የሚደረግ ሙከራ ነው በሚል ዘ ሙከራ ባይሳካም ያስቀጣል በሚለው መሰረት ጠቅላላ ተደርጎ ሲታይ ከሶስት አመት ስድስት ወር እስከ አስራ ሶስት አመት ነው የተቀጡት። በዚህ ላይ ፍርድ ቤቱ ፍርዱን በሚያጥስበት ጊዜ

ፍርዱ የተቀነሰባቸው ፍርዱ የሚቀነስባቸው ምክንያቶች ለምሳሌ ቤተሰብ ካለው እንደገና ደግሞ ቀደም ሲል በሌላ ወንጀል በተመሳሳይ ወንጀል ወይም ደግሞ በሌላ ወንጀል ያልተቀጣ መሆኑንና መልካም ጠባይ ያለው መሆኑን እነዚህን ጠቅሶ በትክሉ ከሶስት አመት ከስድስት ወር እስከ አስራ ሶስት ወር ነው የቀጣቸው ማለት ነው። እነዚህ ሰዎች የተከሰሱት ኦላና ከበደ በሚባል መዝገብ ፍር ነው። አንዱን ሰዎች የተከሰሱት

አንደኛው በነጻ የተለቀቀ ሲሆን አስራ አምስት ሀያ ነው የሚቀሩት። ከሀያ ሀያዎቹ አስራ አምስቶቹ ያ ከሶስት አመት ከስድስት ወር እስከ ሶ አስራ ሶስት አመት ነው ውሳኔ የሰጠባቸው። አምስቱ ገና ወደፊት ይሰጣል። ይህንን ትላንትና ሁኖ ብይ ይግባኝ እንደምንጠይቅላቸው ተነግረናል። ዛሬም አጋጣሚ እዛው ፍርድ ቤት ስለነበርኩ፣ ትላንትና ምን ነበር አጋጣሚ የረዳዋቸውና እስከ ነገ ተነገ ወዲያ ይግባኝ እንጠይቅላቸዋለን ማለት ነው።

እነዚህ አንዱም ሰዎች የተያዙት ከምዕራብ ኦሮሚያ በተለምዶ አምቦ አካባቢ ከሚባለው የተለያዩ ወረዳዎች ነው። ምዕራብ ሸዋ ዞን የተለያዩ ወረዳዎች ሆኖ የተያዙት ኅዳር ሁለት ሺ ስምንት ዓመተ ምህረት አካባቢ ነው የተያዙበትና የቀረበባቸው ክስ በኦሮሞ ፌዴራል ኮንግሬስን ሽፋን ለሽብርተኝነት ለ

የኦሮሞ ነጻነት ግንባር ፓርቲ ትሰራላችሁ። ከጠበቆቹ አንዱ አቶ ወንድሙ ኤብሳ የሰጡት ማብራሪያ ነው። በተያያዘ ዜና የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ዛሬ ብይን ሳይሰጥ ቀርቷል።

ለዚህ ምክንያቱ አቃቢ ህግ በተከሳሾቹ ላይ የቆጠረውን የድምፅና የምስል ማስረጃ በፍርድ ቤቱ የስራ ቋንቋ አስተርጉሞ ባለማቅረቡ እንደሆነ ፍርድ ቤቱ ገልጿል። ተለዋጭ ቀጠሮና ተጨማሪ ትዕዛዝም ሰጥቷል። መለስካቸው አማህ ዝርዝሩን ይዟል።

ፌዴራል አቃቤ ሕግ አራቱን የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ የአመራር አባላትን ማለትም አቶ ጉርሜስ ሳያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ የሽብር ድርጊት ፈጽመዋል ሲል በፌዴራል ከፍተኛ ፍርድ ቤት ክስ መስርቶባቸው አንድ ዓመት አልፏል።

ጉዳዩን የሚመለከተው ልደታ ምድብ አራተኛውን እንጀል ችሎት አቃቢ ህግ ያቀረባቸውን የሰውና የሰነድ ማስረጃዎች መርምሮ ብይን ለመስጠት ዛሬ ቀጠሮ ይዞ የነበረ ቢሆንም ብይኑ እንዳልተሰራ በችሎት አስታውቋል።

ይህ የሆነበት ምክንያትም በአራተኛ ተከሳሽ በአቶ በቀለ ገርባና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ አቃቢ ህግ በሲዲ ያቀረበውን የድምፅ ከምስል ማስረጃ እስከ መጋቢት 18 ቀን 2009 ዓ.ም ድረስ በፌዴራል ፍርድ ቤቱ የሥራ ቋንቋ በአማርኛ አስተርጉሞ እንዲያስገባ የሰጠው ትዕዛዝ ባለመፈጸሙ እንደሆነ ፍርድ ቤቱ አብራርተዋል።

ቀጥሎም ፍርድ ቤቱ ትዕዛዙ ለምን እንዳልተፈጸመ አቃቢ ህግን ጠይቋል። አቃቢ ህግ በበኩሉ የትርጉሙን ስራ ለሚያከናውነው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲሪዎችን መጋቢት 13 ቀን 2009 ዓ ም እንዳስረከበ ትርጉሙንም ለእኛ እንደማይሰጠንና ትዕዛዙን ለሰጠው ፍርድ ቤት እንደሚልከው እንደተነገረው አስረድቶ አቃቢ ህግም ብይን ይጠብቅ እንደነበረ ተናግሯል።

ፍርድ ቤቱ ግን ትርጉሙ በአቃቢ ህግ በኩል እንዲመጣ የማያጠራጥር ትእዛዝ እንደሰጠ አስታውሶ ለምን ይህ ትእዛዝ እንዳልተፈጸመ ጠይቋል። አቃቢ ህግ የተሰጠውን ትእዛዝ ለመፈጸም የሞከረ ቢሆንም ከኮርፖሬሽኑ የተሰጠው ምላሽ ይህንን ሊያደርግ እንዳላስቻለው ተናግረዋል። የተከሳሽ ጠበቆች ህጉ በሚያዘው መሰረት አቃቢ ህግ ያቀረበውን የሰነድ ማስረጃ በፍርድ ቤቱ ቋንቋ ትርጉሙ ማስገባት የአቃቢ ህግ

ግዴታ መሆኑን ፍርድ ቤቱ በሰጠው ትእዛዝ መሰረትም ኋላ በተባለው ጊዜ አስተርጉሞ ማስገባት ሲኖርበት ይህን አለመፈጸሙ በአቃቢ ህግ በኩል ከፍተኛ ቸለተኝነትና ዳተኝነት እንደሚታይ ማስረጃ ነው ሲሉ ድርጊቱን ተቃውመዋል። ስለሆነም ማስረጃው እንዲታለፍ፣ ያ ካልሆነ

በአጭር ቀጠሮ አቃቢ ህግ አስተርጉሞ እንዲያቀርብ ትዕዛዝ እንዲሰጥ ፍርድ ቤቱን ጠይቋል። በመጨረሻ ፍርድ ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትርጉሙን አዘጋጅቶ በአቃቢ ህግ በኩል እንዲያቀርብ በተባለው ጊዜም ትርጉሙ ለምን እንዳልቀረበ ኮርፖሬሽኑ ቀርቦ እንዲያስረዳ ፍርድ ቤቱ አዞ ለሚያዝያ ሁለት ቀን 2009 ዓ ምት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

በማስከተል የምንጋብዛችሁ ከሶማሊያ ነው። ሙዚቃ ሐሰን አደን ይባላል። በሶማሊያ እጅግ የተወደደ ሙዚቀኛ ነው። የመረጠልን ደግሞ ሞክቤል ያበሮ ነው፣ የሞቃዲሾው ልጅ። በቅርቡ ደግሞ በተለይ በእኔ የምትወደደውን ሳብሪናንም እናሰማቸዋለን። ለማንኛውም ሐሰን አደን ይዋቻይነው ኦጋላደይነው ኢዝባነንከሪነው ርካይ ወትናይ

Lagoa, You

it's all about the chorus the a in the

ሀሰና ደንዘና እንዳደረጋችሁ ተስፋ አደርጋለሁኝ። ጽዮን፣ ሙዚቃውን እንዴት ነበረ? አሪፍ ነበር። በዚህ ላይ ደግሞ ለእኔ ለተወለድኩበት አካባቢ ለድሬ ቀረብ ያለ ስለሆነ ትንሽ ትንሽ እሚገርምሽ፣ እኔ ደስ የሚለኝ ሀሰና ግጥሙ ነው። ግጥሙን ስሰማውጣ

ሶማሊኛ ትችላለህ ወይ እንዳትኝ፣ ባይሆን እኔም አላልኩልን የገባኝ ይመስለኛል። እኔም አላልኩ ነበር እንጂ። ወደ ተከታዩ ዘገባችን እንለፍ። በምስራቅ አፍሪካ ኢትዮጵያን ጨምሮ በርካታ ሀገሮችን በመጉዳት ላይ ያለውን ድርቅ ጥቅስ ድምፅ አልባው ቅስፈት ሲሉ የዩናይትድ ስቴትስ ኮንግረስ አባላት የምስክር ሰሚ ሸንጎ አስችለዋል። በትናንትናው ዕለት በኮንግረሱ የውጭ ጉዳዮች የአፍሪካ ንኡስ ኮሚቴ የምስክሮች ድምፅ ሲሰማ

በተለይ እንደ ኢትዮጵያና ሶማሊያ ክፉኛ በድርቁ በተጠቁ አካባቢዎች የነፍስ አድን እርዳታ በሚያደርገው ዩኤስአይዲ በጀት ከተቀነሰ ሊያስከትል የሚችለው ቀውስ በሰፊው ትንተና ተሰጥቶበታል። ሲሆን ግርማ ዝርዝሩን ይዛለች።

በኮንግረስ ህግ አርቃቂው የውጭ ጉዳይ የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት ናቸው። ድምፅ አልባው ቅስፈት ሲሉ የምስራቅ አፍሪካን ሁኔታ አስመልክቶ የምስክሮችን ቃል የሰሙት ምስራቅ አፍሪካ በከፋ ድርቅ ላይ ትገኛለች። በአስር ሚሊዮን የሚተቆጠሩ ዜጎች የዕለት ጉርስ ለማግኘት እርዳታ በመጠባበቅ ላይም

ይገኛሉ። ሁኔታው በሀገሮች የአስቸኳይ ጊዜ እርዳታ አቅርቦት አምዶችና በዓለም አቀፍ የማህበረሰብ ትብብር ካልተያዘ ውጤቱ የበርካቶችን ህይወት ለቅስፈት የሚዳርግ አስከፊ ይሆናል ሲሉ ባለሙያዎች ተናግረዋል። ከምንም በላይ ባለሙያዎቹን በእጅጉ ያሳሰባቸው ድርቁና ጉዳቱ እንዳለ ሆኖ የዓለም አቀፍ ረዴት ፖሊሲዎች ለውጥና የበጀት ሁኔታ ነው።

የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኮንግረስ በቀረበው የበጅት ረቂቅ የገንዘብ አቅማቸውን እንደሚቀንስ ከተመዘገበው የውጭ ጉዳይ መስሪያ ቤቱ ጋር ተያይዞ የዩናይትድ ስቴትስ ዓለም አቀፍ ተራዶ ዩ ኤስ አይ ዲ

ይገኝበታል። የእርዳታ ድርጅቶችና መንግስታት በቅንጅት ለመስራት አቅማቸውን በማጠናከርና ተጨማሪ እርዳታ እየጠበቁ ባለበት በአሁኑ ወቅት የበጀት ቅነሳ ዜና እረፍት እንደሚነሳቸው የገለጹት በዩኤስአይዲ የምግብና ሰላም ቢሮ ምክትል ስራ አስኪያጅ ማቲው ኒምስ ናቸው። ምስራቅ አፍሪካ ከዚህ በፊት ታይቶ የማይታወቅ የከፋ ድርቅ ቀስፎ ይዟታል።

በኢትዮጵያ፣ ሶማሊያና ኬንያ 15 ሚሊዮን ሰዎች በምግብና ውሃ እጥረት ተጎድተዋል። በብዙ አካባቢዎች የሰብልና የእጽዋት ይዞታ በእጅጉ ተራቅቶ ተያይዞ ደግሞ የተመናመነ ምርትም ታይቷል። በሚቀጥሉት ጥቂት ሳምንታት ዝናብ ካልጣለ ሁኔታው ወደ ከፋ ይዞታ ይሸጋገራል።

የድርቅ ሁኔታዎች ቅድመ ማስጠንቀቂያ አሃዞች እንደሚያመለክቱት ወደ ሰባ ሚሊየን የሚሆኑ ሰዎች በዓለም ዙሪያ በአርባ አምስት ሀገሮች አስቸኳይ ጊዜ የምግብ እርዳታና ማከፋፈያ መንገዶች ያስፈልጋቸዋል። ሁኔታዎቹን ለመታደግ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ መስሪያ ቤት ዩኤን ኦቻ አምስት ነጥብ ስድስት ቢሊዮን ዶላርስ እንደሚያስፈልግ በተደጋጋሚ ቢያስታውቅም እስካሁን ቃል የተገባው አንድ ነጥብ ሁለት ቢሊዮን ዶላርስ ብቻ ነው። ባለሙያዎቹ ለኮንግረስ አባላቱ

በደቡብ ሱዳን፣ በሶማሊያ፣ በናይጄሪያና በየመን የተከሰተው ድርቅ እጅግ አሳሳቢነቱን አስረድተዋል። ደቡብ ሱዳን በሀገሯ ረሃብ መከሰቱን፣ በሶማሊያ ህጻናትን ጨምሮ ሰዎች እየሞቱ መሆናቸውን ዘርዝረዋል። በምዕራብ አፍሪካ የሚንቀሳቀሰው አሸባሪ ቡድን ቦኮሀራም በናይጄሪያ በሚፈጥረው የጸጥታ ስጋት ምክንያት ደግሞ በናይጄሪያ እርዳታ ለማቅረብ መቸገራቸውን

ተናግረዋል። በኢትዮጵያ የተከሰተው የድርቅ ሁኔታን በምክር ቤቱ አባላት የተነሳ ሲሆን ባለሙያዎቹ ዩኤስ አይዲ በሴፍቲኔት አማካኝነት በአሁኑ ሰዓት እርዳታ እየሰጠ እንደሆነ ተናግረዋል። ከአንድ ወር በፊት የአሜሪካ ድምጽ ያነጋገራቸው የኢትዮጵያን የድርቅ ሁኔታ አስመልክቶ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ ኢትዮጵያ አምስት ነጥብ ስድስት ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ለዚህም ደግሞ የሚያስፈልገውን የገንዘብ መጠን

የሚከተለውም ብለው ነበር። አንድ ቢሊዮን የተባለው እሱ ነው ዘጠኝ መቶ አርባ ስምንት ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና ሁለት ሺ አስራ ስድስት ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር አንድ ቢሊዮን ሰማንያ ዘጠኝ ሚሊዮን ገንዘብ መድቦ የምግብና ምግብ ነክ ያሉን አቅርቦት እያቀረበ ነው ያለው።

ከተጠቀሰው ገንዘብ እስካሁን ምንም አልተገኘም ብለው ነበር አቶ ምትኩ ካሳ። አሁን ያላቸውን አስተያየት ለመግኘት ደጋግመን ስልካቸውን ብንሞክርም አይመልስም። እንዳገኘናቸው ዘርዘር ያለ ማብራሪያ ይዘን እንመለሳለን። የመጨረሻው ዘገባችን ከጠፋ 35 ዓመታትን ያስቆጠረው ቫዮሊን እንደ አውሮፓውያን ዘመን አቆጣጠር በ2015 ከተገኘና

እውነተኛነቱ ከተረጋገጠ በኋላ በቅርቡ ለረቂቅ ሙዚቃ አድናቂያን እይታ መድረክ ላይ ወጥቷል። በ18ኛው ክፍለ ዘመን የተሠራው ዕድሜ የጠገቡና ስትራዲቫሪየስ እውቅ ቫዮሊን ስያሜ የተቀረጸው የዚህ የሙዚቃ መሣሪያ ባለቤት

ታዋቂው የረቂቅ ሙዚቃ ቫዮሊን ተጫዋቹ ሮመን ቶትንበርግ ነበር። የፖላንድ ተወላጁ ሙዚቀኛ መሳሪያው ከጠፋበት ሳይገኝ ነው ህይወቱ ያለፈው። ከቶትንበርግ የቀድሞ ተማሪዎች አንዷ የሆነችው ባሳለፍነው ሳምንት በተዘጋጀ የሙዚቃ ዝግጅት ላይ ይህን ቫዮሊን ለታዳሚው ተጫውታለች። የቪኦኤዋ ደብራ ብሎክ የዘገበችውን መስታወት አረጋው ይዛለች። በቫዮሊን አጨዋወቷ

ተደናቂ የሆነችው ቻይናዊቷ ሚራ ዋንግ ዝነኛውን ቫዮሊን በመለማመድ ላይ ትገኛለች። ለእኔ ሮማን ታላቅ ከምላቸው ሰዎች እንዲሁም ከማደንቃቸው አስተማሪዎቼ መካከል አንዱ ነበር። በሙዚቃ የትምህርት ጉዞዬ ከአስተማሪ በላይ ልዩ የሙዚቃ ጨዋወትን ያሳየኝ መሪዬ ነበር ማለት እችላለሁ።

ከቻይና ወደዚህ በመጣሁበት ጊዜ ማንንም አላውቅም ነበር። እንደ ተማሪውና እንደ ቤተሰብ ያስጠጋኝ እሱ ብቻ ነበር የቶተንበርግ የቶተንበርግ ሶስት ሴት ልጆች የአባታቸውን ቫዮሊን በኃላፊነት ተረክበዋል። መሳሪያው ከዓመታት በኋላ ለመድረክ ሲበቃ የአባታቸው ተማሪ የነበረችውን ዋንግን ቫዮሊኑን እንድትጫወት አድርገዋል።

ሚራን እንደ አራተኛ እህታችን ነው የምናያት። የአባታችንን የአጫዋወት ስልት በሚገባ የምታውቅና እሱም በጣም የሚኮራባት ተማሪው ነበረች። ሌሎች ተማሪዎች ቢኖሩትም እሷ ግን ለአባታችን ብቻ ሳይሆን ለሁላችንም ቅርብ ነበረች። እናም የአባታችንን ቫዮሌንስ ስትጫወት ግሩም ነበር።

ቱተንበርግ ስትራክዲቫሪየስ በሚል መለያ ስም የሚታወቀውን ቫዮሊን ሲጫወት አራት አስርተ አመታት አስቆጥሮ ነበር። ይህ የሙዚቃ መሳሪያ የተሰራው እንደ አውሮፓውያን አቆጣጠር በ1934 ዓ ም በጣሊያኑ ታላቅ የሙዚቃ ባለሙያ አንቶኒዮ ስትራዲቫሪ ነበር። በረጅም የሙዚቃ ሙያ ጉዞ ቱተንበርግ ታላላቅ የሙዚቃ መድረኮች ላይ የቫዮሊን አጨዋወት ስልቱን አሳይቷል።

በተወለደ በ101 ዓመቱ እንደ አውሮፓውያን አቆጣጠር በ2012 ዓ ም ነበር ከዚህ ዓለም በሞት የተለየው። የቫዮሊኑ አሰራረቅ ፍጹም ሚስጥራዊና ለአመታት ያልተደረሰበት ነበር። ወልወሽዝ አፍተርወርድስ ወን ሂ ተርንድ አራንድ ቱ

ሙዚቃ ተጫውቶ ከጨረሰ በኋላ እዛው መድረክ ላይ የሕዝቡን ጭብጨባ እየተቀበለና የምስጋና ሰላምታ እየሰጠ ነበር። ከዛም ወደ ኋላው መለስ በማለት ቫዮሊን ሲፈልግ ከደቂቃዎች በፊት ያኖረበት ቦታ ላይ አላገኘውም። አልነበረም አጠገቡ የነበሩት ሰዎች በየስርቻው መፈለጋቸውን ቀጠሉ። ከጥቂት ፍለጋ በኋላ

ወደ መድረክ የሚያስወጣው ደረጃ ላይ የቫዮሊኑን ማስቀመጫ ሻንጣ ተዝረክርኮ ወድቆ አገኙ። ፖሊስና ኤፍቢአይ ተጠራ። ፍለጋውም ተጠናክሮ ቀጠለ። ለአመታት ቫዮሊኑን ያየ አልተገኘም፣ የውሃ ሽታ ሆኖ ቀረ። ከሰላሳ አምስት አመታት በኋላ የቶትንበርግ የቀድሞ ተማሪ የነበረው እና ቫዮሊኑን ሰርቆ የደበቀው ሰው ሚስት ምን ያህል ዋጋ እንደሚያወጣ ለማስመርመርና ለመሸጥ ይዛ ትወጣለች።

የሙዚቃ መሳሪያ መርማሪውም እድሜ የጠገቡን ቫዮሊን ከመረመረ በኋላ በሚሊዮን ዶላር የሚያወጣ ውድ መሳሪያ መሆኑን አረጋገጠ። ኋላም ለአመታት ጠፍቶ የነበረው ቫዮሊን መሆኑንም ተረዳ። እንደ አውሮፓውያን አቆጣጠር በ2015 የሙዚቃው መሳሪያ ለቶተንበርግ ሶስት ሴት ልጆች ተመለሰ። ቫዮሊኑ መጠነኛ እድሳት ከተደረገለት በኋላም ለመድረክ በቃ።

ዋንግ የቶተንበርግን ቫዮሊን መጫወት ለእሷ ታላቅ ክብር እንደሆነ ትናገራለች። ለእኔ ይህን ቫዮሊን በመጫወቴ ታላቅ ኩራት ይሰማኛል። ከአመታት በኋላ ወደ እይታ የማቀርበው የመጀመሪያዋ ሙዚቀኛ እኔ ሆኜ መመረጤ ታላቅ ደስታ ነው። የሰጠኝ ከእኛ ጋር ሆኖ ይህንን ደስታ ቶተንበርግ ለማየት

በታደለ ኖሮ ስልመኛለሁ። የ የቶተንበርግ ሶስት ሴት ልጆች የአባታቸውን ቫዮሊን ለግለሰብ ሙዚቀኛ ወይም ለሙዚቃ ትምህርት ቤት መሸጥ ነው የሚፈልጉት። ለዛም ነው ለአንዴና ለመጨረሻ ጊዜ በአባታቸው ስም ለተመልካች እይታ እንዲቀርብ የፈለጉት። እንደ አውሮፓውያን አቆጣጠር በ2011 በስትራዲቫሪየስ መለያ ስም የተሰራው ቫዮሊን 15 ሚሊዮን ዶላር ተሸጦ ነበር።

ጫፍ ደርሰናል። የጋቢና ጉዞ ተጠናቀቀ። ሄኖክ ሰማግዜርና ጽዮን ግርማ ነበርን። ደናደሩ ደናደሩ